በጋሞ ጎፋ ዞን ቁጫ ወረዳ ሕዝቡ የማንነት የመልካም አስተዳደርና የልማት ጥያቄ እንዲያነሳ ቀስቀሳችኋል በሚል ፖሊስ ከ60 በላይ ሰዎችን ማሰሩን ከአምሳ በላይ የአካባቢው ሽማግሌዎች አቤቱታ ይዘው ወደ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቢሮ አዲስ አበባ መሄዳቸውን ትናንት መዘገባችን ይታወሳል። ታዲያ ዛሬ እስከዚያ ምን መልስ አገኙ? ሰሎሞን ክፍሌ እየተከታተለ ነበር። ከሽማግሌዎቹ አንዱን አቶ መሰቦ መደምሶን አግኝቶ አነጋግሯቸዋል። አቶ መሰቦ ዛሬ ወደ ጠቅላይ ሚኒስትሩ ቢሮ መሄዳችሁን ለማወቅ ችለናል። በዚያን ጀምር ምን አደረጋችሁ? ጥሩ ዛሬ ጠቅላይ ሚኒስትር ቢሮ አቤቱታ ይዘን ቀርበን ነበር። ከዚህ በፊት ያመጣችሁት ደብዳቤ ለፌዴሬሽን ምክር ቤት ተመርቷል። ይህም የእናንተ ጥያቄያችሁ የማንነት ጥያቄ ስለሆነ ወደ ፌዴሬሽን ምክር ቤት ይመራል እና በዚህ ስልክ ቁጥር ደውላችሁ ጠይቁ ብሎ ስልክ ቁጥር ነው የተሰጠን። በምክር ቤቱ ተወካይ አሏችሁ አይደለም እንዴ? በምክር ቤቱ ውስጡ ተወካይ አለን ጉዳዩን የኛ ተወካይ እኛ ቁጫ አይደለም ጋማ ሆነኝ ብላ ወደ ፖለቲካው እንትን ብላ የእኛን የቁጫ ማንነት ጥያቄ አትከታተልም። እዚያው አዲስ አበባ ትቆያላችሁ ማለት ነው መልስ እስክታገኙ። አዲስ አበባ አንቆይም፣ እንመለሳለን። አዲስ አበባ አንቆይም፣ ምክንያቱም ለሚመለከተው ሁሉ ደብዳቤያችን አድርሰናል። ፌዴሬሽን ምክር ቤት፣ ለያድግ ጽሕፈት ቤት እንዲሁም ለተወካዮች ምክር ቤት አድርሰናል። ስለዚህ ደብዳቤችን አድርሰን ከፌዴሬሽን ምክር ቤት ጥሩ መልስ ነው የተሰጠን። ጥናት ይደረጋል። ደቡብ ክልል ምክር ቤት ስብሰባም የተነሳ ጉዳይ ስለሆነ የቁጫ ነገር የማንነት ጥያቄ ከዚህ ከአስር አመት በፊት የተጠየቀ በመሆኑና እስከዛሬ ድረስ ትኩረት ያላገኘ ስለሆነ ለሕዝቡ ምላሽ ይሰጣል የሚል መልስ ነው የተሰጠን። እስኪ ባጭሩ ያቀረባችሁትን ደብዳቤ ይዘት ይግለጹልኝ። ጥሩ፣ አንደኛ እኛ በጋምጎፋ ዞን ቁጫ ወረዳ የምንገኝ የቁጫ ተወላጅ የሆንን ሰዎች የቁጫን ማንነት ጥያቄ ስለጠየቅን ከወረዳው ምክር ቤትና ከፖሊሶች ዱላና ደብደባ እስራት ነው የደረሰን። በአሁኑ ሰዓት በአርባ ምንጭ ወይን ቤት የሚገኙ ከአርባ በላይ እስረኞች ያለ ምንም ጥያቄ ያለ ፍርድ ቤት ጥያቄ ከታሰሩ ወደ ሀያ ቀን ሆነዋል እና በመጀመሪያ እነሱ እንዲፈቱ ጥያቄ አቅርበናል። ሁለተኛ የቁጫ ህዝብ የማንነት ጥያቄ ዛሬ አይደለም የተጀመረው የቆየ በመሆኑ እና መንግስት በሰጠን መብት ተጠቅመን ለማንነት ጥያቄ ያቀረብንም ስለሆነ በአስቸኳይ ምላሽ እንዲሰጥ የሚል ነው። ምን ያህል ይሆናል? በአጠቃላይ የወረዳው ህዝብ የወረዳው ህዝብ ከአንድ መቶ ሰማንያ ሺህ ህዝብ በላይ ነው። ትላንትናም ለአንድነት ፓርቲ የደቡብ ቀጠና ኃላፊ አቶ ዳንኤል ሽበሻን አንስቼባቸው ነበር የቁጫ ወረዳ ህዝብ የሚያነሳውን የማንነት ጥያቄ በሚመለከት ከመቼ ጀምሮ ነው ይህን ጥያቄ ማንሳት የጀመራችሁት? በአንድነት ከመኖር ይልቅ ለብቻው የሚያገኘው ጥቅምስ ምንድን ነው? ጥሩ፣ እኛ ጥያቄ ከቀረብን ከአስር ዓመት በላይ ሆነዋል። ነገር ግን የአንድነት የመኖሩ ጉዳይ አይደለም። እኛ አሁን ቁጫ ማንነት ወይም፣ በጋምጎፋ ዞን በአሁኑ ጊዜ አምስት ብሔረሰቦች ነው የሚገኙት እኛ ስድስተኛ ብሔረሰብ እንሁንና ከጋሞ ጎፋ ህዝብ ጋር በጋራ እንኑር ነው አንደኛው፣ ባህላችን ለየት ያለ ነው፣ ቋንቋችን ልዩ ነው። ስለዚህ ልጆቻችን አካባቢ ቋንቋ እንድማሩ እንዲደረግልን ስለዚህ በትምህርት ገበታ ላይም ችግር ፈጥሮብናል። ስለዚህ በተባበሩት መንግስታት፣ በዩኒስኮ መሪ መሰረት እኛ ጋርም ተግባራዊ እንዲሆን ነው ፍላጎታችን እንጂ የራስን እድል በራስ የመወሰን መብትን ተጠቅሞ የመለያየት ጥያቄ አይደለም የምታነሱት። እኛ የምናነሳው የማንነት ጥያቄ ነው። ቁጫ ወላይታ አይደለም፣ ቁጫ ገመ አይደለም፣ ቁጫ ጎፋ አይደለም፣ ቁጫ ቁጫ ነው። ቋንቋችንም ቁጫኛ ነው። ቤተሰባችንም ቁጫ ነው። ስለዚህ ቁጫነታችን ይረጋገጥልን ነው። የኛው ከመገንጠል ጥያቄ ጋር አይገናኝም። ያው ከመገንጠል ጋር አንድ ወረዳ ነው ከመገንጠል ጥያቄ ጋር የሚገናኝ አይደለም እና ምንድን ነው መፍትሄው ትላላችሁ? አሁን ያቀረባችሁ ጥያቄ የመንግስት ምላሽ ካላገኘ እኛ የምንፈልገው የመንግስትን ምላሽ ነው መንግስት በህገ መንግስቱ ላይ አንቀጽ ሰላሳ ዘጠኝ አና መሰረት አንድ ብሔረሰብ ብሔረሰብ የሚያሰኙ ነገሮችን ካሟሉ ብሔረሰብ መሆን ይችላል የሚለው ህገ መንግስታዊ መብታችን ስለሆነ ይህን አሟልተን ስለተገኘን ነው ይህን ጥያቄ ያቀረብ ነው። ምላሽ ካላገኘ ነበር የጥያቄ እኛ ከመንግስት ጋር ምላሽ ካላገኘ ሌላ ወይ ጦርነት ውስጥ የምንገባ ሰዎች አይደለንም። መንግስት ጥናት በዝርዝር ገብቶ ጥናት ካጠና በኋላ አይ አይገባችሁም የሚል ከሆነ የምንተውነን። ለማጠቃለል በአካባቢያችሁ በፖሊስ ታስረዋል የተባሉት ስልሳዎቹ ሰዎች ሁኔታ ዛሬ በምን ደረጃ ላይ እንደሚገኝ ቢገልጹልኝ አበቃለሁ። ቁጫ ወረዳ ከአርባ ምንጭ አንድ መቶ ሰባ ሰባት ኪሎ ሜትር ነው። መቶ ሰባ ሰባት ኪሎ ሜትር ላይ ሆኖ ዳኞች ያሉት መቶ ሰባ ሰባት ኪሎ ሜትር ርቀት ናቸው። እስረኞች ያሉት አርባ ምንጭ ከተማ፣ ዳኞች ያሉት ሰላም በር። ቁጫ ወረዳ ዋና ከተማ ሰላም በር ነው። አሁን ጊዜ ቀጠሮ የሚያቀያይሩት እዛው ሰዎቹ ባልቀረቡበት መዝገብ ብቻ እያቀረቡ ጊዜ ቀጠሮ እየሰጡ ሰዎቹን በማጉላላት በፋክስ ብቻ ስራቸው ተጨምሯል እየተባሉ ነው እስከ ዛሬ የሚገኙት። ስለዚህ ዋናው የምትፈለገው በህገ መንግስቱ የተቀመጠው ህጋዊ መብት የማንም ግለሰብ ህጋዊ መብቱ እንዲጠበቅና እነዚህ ሰዎች ከእስር እንድፈቱ ነው አቤቱታችን። አሁንም ደግመን ደጋግመን የምናቀርበው የጋም ጎፋ ዞን ቁጫ ወረዳ ህዝብ እየደረሰበት ነው ያሉትን ችግር ለጠቅላይ ሚኒስትር ኃይለማርያም ደሳሌ ለማቅረብ ወደ አዲስ አበባ ከተጓዘው ከ50 በላይ ሽማግሌዎች የሚገኙት ቡድን አባል አቶ መሰበው መደምሶ ለጊዜው በጣም አመሰግናለሁ። አመሰግናለሁ።